አሁን የጥያቄው መልስ ለዛሬ የጥያቄው መልስ ውይይት የተመረጠው ርዕስ በቅርቡ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም ያስጠብቃል የተባለ አዋጅ ረቂቅ ነው። ይህ ረቂቅ የተለያየ ተቃውሞ ገጥሞታል። ተጨማሪ ጥያቄዎችንም አስነስተዋል። ይህንኑ መነሻ በማድረግ የዛሬውን ለጥያቄው መልስ ያዘጋጀችው ጽዮን ግርማ ሁለት እንግዶችን አወያይታለች። እንግዶቿን በማስተዋወቅ ትጀምራለች። ሁለት እንግዶችን ያሉኝ ዶክተር ዮሐንስ ዘለቀ በአሁኑ ሰዓት ዋሽንግተን ዲሲ ውስጥ የሚገኘው የአሜሪካን የተፈጥሮ ሙዚየም የጥናት ቡድን አባል ናቸው። በሙያቸው ደግሞ የጥንታዊ ቅርስ ተመራማሪ ናቸው። ቀደም ባለው የኢትዮጵያ ቆይታቸው በኢትዮጵያ የባህል ሚኒስቴር ውስጥ ተመራማሪ ነበሩ። ሁለተኛው ተወያይም እንዲሁ ዶክተር ብርሃነ መስቀል አበበ ሰኚ በዋሽንግተን ዲሲ የህግ የፖሊስና የቢዝነስ አማካሪ ናቸው። በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ነበሩ። በውጭ ጉዳይ ሚኒስቴር ውስጥ የሕግ አማካሪም ነበሩ። በኒውዮርክ የተባበሩት መንግስታትም ዲፕሎማት ሆነው ሰርተዋል። ሁለቱም እንግዶች በኢትዮጵያና ሕዝቦቿ ጉዳይ ያገባናል ብለው በተለያየ ብዙሀን መገናኛ፣ ማህበራዊ ሚዲያ ላይም እንዲሁ ቀርበው ሀሳባቸውን ለሌሎች በማካፈል ይታወቃሉ። ሁለታችሁም ለዚህ ውይይት ፈቃደኛ ሆናችሁ ስለተገኛችሁ ከአድማጮች ለቀረቡ ጥያቄዎች ምላሽ ለመስጠት ስለተገኛችሁ እናመሰግናለን። በጣም እናመሰግናለን። እኔ ማመሰግናለሁ። እኛም እናመሰግናለን። ታንክ ዩ። እንግዲህ ጥያቄዎች መጥተዋል። እንደዚሁም ደግሞ ሁለታችሁም ጠንከር ያለ ውይይት ይኖራችኋል ብዬ ተስፋ አደርጋለሁ። እስቲ እንዳው ውይይታችንን ለመጀመር የመጀመሪያውን አድማጭ ጥያቄ አንድ ላይ እንግዲህ አድማጮቻችን አስተያየታቸውንም ጭምር ነው የሚያቀርቡትና እሱን ሰምተን በእሱ ላይ መሰረት አድርገን እንሄዳለን። ጤና ይስጥልኝ አሜሪካ እስ፣ ሬዲዮ ሰራተኞች እና አድማጮች በሙሉ እንደምን አላችሁ? እኔ ብዙ ጊዜ አድማጫችሁ ነኝ። የምደውለው ከመካከለኛው ምስራቅ ነው። እኔ ለጥያቄው መልስ በሚለው ፕሮግራም ላይ አንድ አስተያየት ለመስጠት ነው፣ ወይም ጥያቄ የተለየ ነገር እኔ በኦሮሞ ኦሮሞ ኦሮሞ፣ አማራ ሌሎችም ብሔረሰቦች እንደዚህ አይነት ችግሮች ከተፈጠሩ ወደፊት ኢትዮጵያ ምን ትሆናለች የሚል ፍራቻ አለኝና የኦሮሚያ ክልል ላይ መመስረቱ አዲስ አበባ ዛሬ አልተመሰረተም፣ ወይም ደግሞ የዛሬ አምሳ ስልሳ ዓመት በፊት አልተመሰረተም። ጥንት በስትቆረቆር አዲስ አበባ በእቴጌ ጣይቱና በሚኒልክ ጊዜ የተቆረቆረችው እዛው ቦታ ላይ ነው። ሌላ ቦታ የኦሮሞ ሌላ ክልል ኑሮት ወይም ደግሞ ሌላ አስተዳደር ኑሮት ወይም ደግሞ ራሱን የቻለ የኦሮሚያ የተባለ መንግስት ያልነበረ። ስለዚህ አሁን የኦሮሞ ልዩ ጥቅም የሚባለውን ያልገባኝም እና ፈታ ያለ ማብራሪያ ቢሰጥበት ጥሩ ነው። በዚህ በሀገራችን የባለሁበት ሽካናዚ ስፋራዲ ገደመል እያሉ እንደሚለያዩት ሁሉ አሁንም እንደዚህ አይነት ስጋት ችግር አለና ልዩ ጥቅም የሚለው ምንም በሚል ነው። ልዩ ጥቅም የሌሎችስ ልዩ ጥቅም ሊኖራቸው ነው ወይስ ለኦሮሚያ ብቻ ነው? እኔ ይሄ ነገር ባለፈው የአዲስ አበባ መሪ ፕላን ሲመሰረት አንፈልግም፣ ከአዲስ አበባ ጋራ ፕላኑ መሆን የለበትም ብሎ ያሁላ ብጥብጥ ብዙ ህይወትና ብዙ ነገር የጠፋበት ብዙ ንብረት ነበረ። ስለዚህ አሁን ደግሞ ተመልሰው የኦሮሚያ ልዩ ጥቅም ተብሎ ፕሮግራም እና ሌላ ፖሊሲ መውጣቱ እኔ ከሌሎች ብሄር ብሄረሰቦች የተለየ የኦሮሚያ ልዩ ጥቅም የሚለው አልገባኝም እና ኢትዮጵያንን በጣም የሚለያይና የሚያነጣጥል ነውና ይህንን መልስ ብታሰጡ ደስ ይለኛል። እግዜር ይስጥልኝ። አመሰግናለሁ። አድማጫችንን እኛ የምናመሰግናለን። እንግዲህ ወደ መልሳችሁ ልሂድ። እስቲ ከዶክተር ብርሃነ መስቀል አበበ ሰኝ ልጀምር። ለኚህ አድማጭ ምን ምላሽ አሉት? አመሰግናለሁ። ይሄንን ጥያቄ ሁለት ቦታ ከፍለን ብናየው ጥሩ ነው። አድማጭ መግቢያ ላይ እንዳሉት ይሄ ከተማ ጥንት የነበረበት አፄ ምንሊክ ጊዜ ንግስት ጣይቱ ጣይቱ ውጡል፣ እንደሚታወቀው ኦሮሞ ነች። ያም በኋላ በወቅቱም በነበሩት እንግዲህ የኦሮሞ የአማራ መሪዎች የተቆረቆረች ከተማ ነች። በዚህ ከተማ ላይ በንግስና የቆዩት ይህንን ከተማ የገነቡት ከጅምሩም የኦሮሞ መሬት ላይ በርካታውም በከተማዋም ግንባታ የተሳተፈው የኦሮሞና የአማራ ህዝቦች ናቸው። በዚህ ሂደት ውስጥ ከፍተኛ ድርሻ የነበራቸው በዚህ ምስረታ ፕሮሰስ ውስጥ የነበሩትን ብናይ ይሄንን ሀገር የኦሮሞና የአማራ ህብረት፣ በተለይም ሸዋን ማዕከል ያደረገው የኦሮሞና የአማራ ህብረት ኢትዮጵያ ዛሬ ብለን የምንጠራውን ሀገር ሲገነባ ግንባር ቀደም ተዋናኝ የነበሩት እነ ራስ መኮንን ጉዲሳ የአጼ ኃይለሥላሴ አባት ናቸው። የኢትዮጵያ የዛሬ ድንበር የተከለለው በዚህም ከተማ መመስረት ላይ ከፍተኛ ድርሻ የነበራቸው ትልቅ ሰው ናቸው። ሀብተ ጊዮርጊስ ዲነቅሌ የኦሮሞ ናቸው። ከዚያ በኋላ እነ ራስ ጎበናን መጥቀስ እንችላለን። በኢትዮጵያ መመስረትና ዛሬ ያለው የኢትዮጵያ ቅርጽ የተገነባው በዋነኛነት እነኚህ ሰዎች በኦሮሞ ዘንድ ጥሩ አላረጉም ተብሎ ዲስካውንት የሚደረጉ ሰዎች ሁሉ ሆኖ የምናገኛቸውም ቢሆን አቆራቆሯ የዚህ ከተማ መሰረቱን የጣሉት የኦሮሞ መሪዎች ነበሩ። የኦሮሞ ቡና፣ የኦሮሞ ወርቅ፣ የኦሮሞ ሀብት ከያቅጣጫው ከወለጋ፣ ከጅማ፣ ከሀረር፣ ከአርሲ፣ ከባሌ መቶ ከተማ የሰራው ሌላ ቦታ ከተማ የሰራበት ቦታ የለም። እዚህ ከተማ ላይ ነው የኦሮሞ ሀብት የዋለው። በዚህ መልኩ የከተማዋ ባለቤትነትን በተመለከተ ከተማዋ በፊትም የሸዋ ክፍለ ሀገር ዋና ከተማ ነበረች። ከሸዋ ክፍለ ሀገርም የመነገሻ አውራጃ ዋና ከተማ ነበረች። እንደዚሁም ደግሞ ኢትዮጵያ ዋና ከተማ ነበረች። ስለዚህ ይሄ ነገር ጠያቂው አድማጭ እንዳሉት ትክክል ነው። ይሄንን መሰረት የናደው ኢህአዴግ ነው። የፖሊሲ ስህተቱም የሚመነጨው እዛ ነው። ለመጀመሪያ ጊዜ አዲስ አበባን ከሸዋ ክፍለ ሀገር ከመናገሻ አውራጃ ወይም ከመላው የኦሮሞ ሕዝብ ነጥሎ ለብቻ ለማቆም እየሞከረ ያለው ኢህአዴግ ነው። ኢህአዴግ ይሄንን በማድረጉ ከፍተኛ ስህተት ሰርቷል። ወደ ሁለተኛው ነጥብ ሳነሳ ልዩ ተጠቃሚ ያለው ነገር አለ። የኦሮሞ ህዝብ ልዩ ተጠቃሚነትን አይደለም ከዚህ ከተማ የሚፈልገው። የኦሮሞ ህዝብ የትም ደርሶ በማይታወቅ ሁኔታ በአዲስ አበባ ልዩ ተጎጂ እንጂ ልዩ ተጠቃሚ አይደለም። ለምሳሌ የኢህአዴግ ከፍተኛ አመራር አባልና ሚኒስትር ዴታ የነበሩት አቶ ኤርሚያስ ለገሰ እንደሚናገሩት በአስር ዓመት እሳቸው እዛ በነበሩበት ጊዜ ወደ ሁለት መቶ ሺህ የሚሆን የኦሮሞ ገበሬ ከአዲስ አበባ ዙሪያ ተፈናቅሏል። ልዩ ተጎጂ ነው። የአዲስ አበባ ቆሻሻ በኦሮሚያ ወንዞች፣ በኦሮሚያ ሐይቆች፣ በኦሮሚያ መሬቶች ላይ በዘፈቀደ የሚጣልበትና ህዝቡን በመርዝና እየገደለ ያለበት ነው። አስተዳደሩ ኦሮሚያ ስር ስላልሆነ የበላይ ኃላፊና ተቆጣጣሪ ያሌለው ባለቤት ያሌለው ከተማ ነው። አዲስ አበባ ቤዝ ያደረጉት ካምፓኒዎች ታክስ ኦሮሚያ እየሰሩ አዲስ አበባ ነው ታክስ የሚከፍሉ። በዚህ ሁሉ የኦሮሞ ህዝብ ልዩ ተጎጂ ነው። ይሄንን የኦሮሞ ህዝብ ልዩ ተጎጂ የሆነበትን ከተማ የጋራ አገር ለማድረግ አስተዳደሩ ኦሮሚያ ስር ይመለስ። ልክ በፊት ሸዋ ስር እንደነበረ፣ ልክ በፊት መናገሻ አውራጃ ስር እንደነበረ፣ ልክ በፊት ደግሞ እንደዚሁ የኢትዮጵያ ዋና ከተማ ሆኖ እንደሚያገለግል፣ የኦሮሚያ ዋና ከተማ ሆኖ ኦሮሚያ አስተዳደር ስር ሆኖ የኢትዮጵያም ዋና ከተማ እንዲሆን ነው የኦሮሞ ህዝብ ጥያቄ። አመሰግናለሁ ዶክተር ብርሃነ መስቀል። ወደ ዶክተር ዮሐንስ ሊሂድ እና ዶክተር ዮሐንስ ከአድማጭ ለተነሳው ጥያቄ የሚሰጡትን ምላሽ አይተን ወደ ሌሎች ሀሳቦች እንሄዳለን። በጣም አመሰግናለሁ። ከተሞች የሚመሰረቱት በአጋጣሚ በሂደት ነው፣ መንግስታቶች ይመሰርቱታል። መንግስት ከሁሉም የተውጣጣ እንጂ ከአንድ ዘር የተውጣጣ መንግስት ኑሮ አያውቅም። ስለዚህ የአዲስ አበባ ማመሰራረት ሁሉም ኢትዮጵያውያኖች መንግስትን ይመሩ የነበሩት ኢንቨስት ያደረጉበት ነው። ከትግራይም ሊሆን ይችላል፣ ከጎንደርም ሊሆን ሊሆን ይችላል፣ ከሀረርም ሊሆን ይችላል። ከሁሉ ኦሮሚያ እንደ ክልል ተቋቁሞ አያውቅም። ኦሮሚያ እንደ ክልል የተቋቋመው በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ጠቅላይ ግዛት በነበረበት ጊዜ፣ ከዚያም ክፍለ ሀገር በነበረበት ጊዜ፣ አሁን ግን አዲስ መንግስት ይቋቋም። የትራንዚሽናል መንግስቱ በፈጠረው አዲስ ስትራክቸር የኦሮሚያ ክልል፣ የደቡብ ክልል የትግራይ ክልል እየተባለ ተከፋፍሏል። በታሪክ ውስጥ ያልነበሩት ሁልጊዜም ኢትዮጵያ ውስጥ ክልሎቹ ራሳቸውን የቻሉ የዘር ክልሎች አሏቸው። እነዚያ የዘር ክልሎች ግን በየቦታው የተቆራረሱ እንጂ አንድ ወጥ ሆኖ አያውቁም ነበር። ኦሮሞን ብንወስድ ቦረና ቦረና ነው፣ ጉጂ ጉጂ ነው፣ አርቲ አርቲ ነው። በየክልሉ ክልሉ በዚያ ስም ተጠርቷል። ከዚያ ውጭ ግን እንደ አንድ ኢንቲቲ የፖለቲካል ፎርስ ነው ተቋቁሞ አያውቅም። ከኢትዮጵያዊነት ውጭ እና በኢትዮጵያ መንግስትነት ውጭ ሌላ ነገር ተመስርቶ አያውቅም። የደቡብ ክልልም ተብሎ ሊፈጠረውም በዚያ መልኩ ነው። ለመጀመሪያ ጊዜ ጎንደሬ ጎንደሬ ነው፣ ጎጃሜ ጎጃሜ ነው፣ ወሎዬ ወሎዬ ነው የነበረው። የአማራ ክልል ተብሎ የተፈጠረው ለመጀመሪያ ጊዜ ነው። የላብራቶሪ ስራ ነው አሁን ያለው እና አገሪቱ ገና የተዋጣ የመንግስት ስትራክቸር ፉልፊል አላደረገችው የተወሰኑ ጥያቄዎችን የሚያነሱ የኦሮሞ ተቆርቋሪዎች፣ የአማራ ተቆርቋሪዎች፣ የትግሬ ተቆርቋሪዎች እየተባሉ የሚያነሱት ጥያቄ እንጂ የኢትዮጵያውያን ሕዝብ ጥያቄ አይደለም አሁን እየተደረገ ያለው አሁን በአዲሱ ስትራክቸር ኦሮሚያ የሚባል ክልል ተፈጥሯል። ግን ኦሮሚያ ክልል እንኳን በመፈጠሩ አዲስ አበባ የኢትዮጵያ ዋና ከተማ በመሆኗ የኦሮሞ ሕዝብ የበለጠ ተጠቅሟል። ኦሮሚያ ላይ በመሆኑ የባቡር መንገዱ ተሰርቶበታል። ኦሮሚያ ላይ በመሆኑ ወደ ወለጋ፣ ወደ ጅማ መንገድ ተሰርቷል። ሁሉም ኢንቨስትመንት ከ አካባቢ መጥቷል። ይህ ከተማ አክሱም ላይ ቢሆን የትግሬን ጥቅም ለማስጠበቅ የሚል ጥያቄ ይመጣ ነበር። መሆን የለበትም። በዚህ ሁኔታ አይደለም ህዝብ የሚመራውና፣ ፕራክቸራል ገቨርመንቶች የሚሰሩት ማስታገሻ እንጂ መድኃኒት አይደለም። የፖለቲካ ትኩሳቶችን ለመቀነስ እንደዚህ አይነት ውስን የሆኑ ውሳኔዎች መስጠቱ ለሀገርም ለመንግስትም የሚጠቅም አይደለም እና ትክክለኛ አይነት ውሳኔ አይደለም። የኦሮሞ ህዝብ የሚጠቀመው በኢትዮጵያዊነቱ ነው። የኦሮሞ ህዝብ ትግራይ ውስጥ አለ። የኦሮሞ ህዝብ ጎንደር ውስጥ አለ። የኦሮሞ ህዝብ ወሎ ውስጥ አለ። በኢትዮጵያዊነቱ እንጂ በልዩ ጥቅም በሚል የተወሰኑ ኢሊቶች የሚመሩት ክልልን ጥቅም ለማስጠበቅ ሲባል የሚፈጠር መሆን የለበትም። ይህማ ለንደን የሚኖረው ህዝብ አይ የአንግሎ ሳክሶን ከተማ በመሆኑ አንግሎ ሳክሶኑ ልዩ ጥቅም አለበት የሚል ጥያቄ ሊመጣል? ወይም ዋሽንግተን ዲሲ። እንደዚህ አይነት ነገር የለም እና ይሄ መንግስትም ቢሆን ሊያጤነው ይገባል። ተቃዋሚ ነኝ የሚሉትም ሰዎች ሊያጤኑት ይገባል። እንደዚህ አይነት የተዋጋገደ ነገሮችን መስራት ለመንግስትም ለሀገርም አይጠቅመም። ይህ ዶክተር ብርሃነ መስቀል እንዳነሱት ይሄ አስተዳደር በፊት መጀመሪያ አዲስ አበባ በኦሮሚያ ስር የነበረ ነው። ከኦሮሚያ ተወስዶ ነው አዲስ አበባ የሚል የተመሰረተው ነው። እርስዎ ደግሞ እንደሱ የሚባል አስተዳደር የለም የሚል ሀሳብ የያዛችሁ መሰለኝ። ልክ ነኝ? እንደው ካገኘሁት ሀሳባችሁ የኦሮሞ የኦሮሚያ ከሚል ላይ ተወስዶ የተመሰረተ ከተማ የለም ከተማው ለጦር ስትራቴጂ የተመሰረተ ተራራ ላይ ነው። አዲስ አበባ ተራራማ ነው የፈለጉት የነበር እንዲያውም አዲስ ዓለም ላይ እንዲሆን ነበር እና የኦሮሞ ህዝብ ከዚያ ተነስቶ ኢትዮጵያን አንድነትን የገነባው የኦሮሞ ህዝብ አድዋ የተዋጋው የኦሮሞ ህዝብ የኢትዮጵያዊነትን መብቱን የሚያሳጣ ውሳኔ ነው የተወሰነው። ስለዚህ የኢትዮጵያ ጥቅም ነው የሚጠበቀው። ከተሞች በተመሰረቱበት አካባቢ ያሉ ገበሬዎች ጥቅማቸው ተነክተዋል፣ ችግር አለባቸው። እነዚህ ነገሮች አድሬስ መደረግ አለባቸው። ምክንያቱም በኦሮሚያ ክልል አሁን በምንለው ከአዳማ ጀምሮ ከቢሸፍቱ ጀምሮ እስከዚያ ባለው ውስጥ በርካታ ሌሎችም ኢትዮጵያውያኖች ይኖሩበታል። አዲስ አገር አይደለም፣ ነባሮች ሰዎች የሚኖሩበት ነው። እነዚያ ሁሉ ኢትዮጵያውያኖች ጥቅማቸውን የሚጠይቁበት ነው እንጂ ተለይቶ ልዩ ጥቅም ለኦሮሞ የሚል ከመጣ አሁን ሐዋሳ ከተማ አለ። ሐዋሳ ከተማ የደቡብ ክልል ከተማ ነው። በአሁኑ አዲሱ ስትራክቸር ይሄ ሲዳማ ህዝብ ልዩ ጥቅም የሚል ሊመጣ ነው ነገ ጠዋት። ይሄ ትክክለኛ የሆነ አካሄድ አይደለም። እሺ፣ ዶክተር ዮሐንስ አመሰግናለሁ። ዶክተር ብርሃነ መስቀል በዚህ ላይ አስተያየት ስጡበትና ወደ ሁለተኛው ደግሞ ጥያቄያችን እናልፋለን። ዶክተር ዮሐንስ ያነሷቸው ጥያቄዎች ላይ የተወሰኑ ግንዛቤ ማስጨበጥ እፈልጋለሁ። አንደኛ ከእሳቸው ጋር የምስማማው ነባር ሕዝብ ነው በዚህ አካባቢ። አንድ ሰው ወይ መቀሌ ወይ አንድ ቀበሌ ውስጥ ቁጭ ብሎ የከሌ ድንበር ይሄ ነው የከሌ ድንበር ይሄ አይደለም ብሎ የሚወስንበት ሀገር አይደለም። ነባር ሕዝብ ነው በዚህ አካባቢ ነዋሪ የነበረ ሕዝብ ነው ያለው። በዚህ አካባቢ ነዋሪ ሕዝብ ደግሞ ቋሚ ነዋሪው የኦሮሞ ሕዝብ ነው፣ ያንን የሚክድ የለም። በተመሳሳይ መልኩ ደግሞ ከሌሎች አካባቢዎች ከአማራ፣ ከትግራይ ከጉራጌ፣ ከሌሎች ብሔር ብሔረሰቦች፣ ከመላው ኢትዮጵያ ሌሎች ሰዎች አዲስ አበባ መጥተው ወይም ደግሞ መላው ኦሮሚያ ውስጥ መጥተው ሰፍረዋል። የኦሮሞ ህዝብ እነኝህን ተቀብሎ እንደ ኢትዮጵያውያን ወንድሞቹ ተቀብሎ ያስተናግዳል፣ እያኖራቸውም ነው። አሁን ግን እየተባለ ያለው የኦሮሞ ህዝብ ሌሎች ኢትዮጵያውያን በርከት ብለው የሰፈሩባቸው ቦታዎች ላይ ኦሮሚያ ውስጥ የኦሮሞ ህዝብ መሃል ሌሎች ኢትዮጵያውያን መጥተው በርከት ብለው በቁጥር ከሰፈሩ እና የህዝብ ብዛቱ ሚዛኑ ከኦሮሞ ወደ ሌላው ካደላ አስተዳደሩን ከኦሮሚያ እጅ እናወጣለን። ኦሮሞ ከዚያም በኋላ መሀሉ ሲያሰፍር ችግር የለውም። ካሰፈረና ቁጥሩ ከተለወጠ በኋላ ግን እንደ አዲስ አበባ፣ እንደ ድሬዳዋ፣ እንደ ሐረር እነኚህ የኦሮሞ ከተሞች አይደሉም። አሁን ማጆሪቲው ሌላ ሆነዋል። መሬቱ የኦሮሞም የነበረ ቢሆን በፊት አገሩ የኦሮሞም የነበረ ቢሆን እኛ ሰፍረንበት መሬቱን እየወሰድን ነው የሚል መልእክት ለህዝባችን እየተላለፈ ነው። የኦሮሞ ህዝብ፣ የትኛውም ኢትዮጵያዊ መጥቶ ኦሮሚያ መኖር ይችላል። ኦሮሞም የትም ሄዶ ትግራይም፣ አማራም የትም መኖር ይችላል። ኢትዮጵያ አገሩ ነው። በአጥንቶቹ ያጠረው አገር ነው። በደሙ የጠበቀው አገር ነው። የመሰረተው አገር ነው። ነገር ግን እየተደረግ ያለነው የአስተዳደር ባለቤትነት አገሩን የማስተዳደር ባለው መዋቅር ባለው ፌዴራል ስትራክቸር የራሱን ከተሞች የማስተዳደር ስልጣን በአዲስ አበባ ላይ ተወስዶበታል። በሞያሌ ላይ ተወስዶበታል። በድሬዳዋ ላይ ተወስዶበታል። በሀረር ላይ ተወስዶበታል። የኦሮሞ ህዝብ እየጠየቀ ያለው ልዩ ጥቅም ስጡኝ ሳይሆን፣ አስተዳደሩ የእነኚህ ከተሞች አስተዳደር ከተሞቹ ባሉበት ሆኖ አካውንታብሊቲያቸው፣ በመዋቅር ደረጃ አካውንታብሊቲያቸው ለኦሮሚያ ይህን ነው። ዶክተር ብርሃነ መስቀል ዶክተር ብርሃነ መስቀል ይህንን ቅድምም አንስተውታል። ይህንን ሀሳብ ያው ከሰዓትም ጠበታ አንጻር ቅድም የተነሳውን ሀሳብ አሁን አንደግመውም እና ለሌላ አድማጭ ጥያቄ ከመሰንዘሬ በፊት እስቲ ዶክተር ዮሐንስ እዚህ ላይ አሁን ዶክተር ብርሃነ መስቀል ያነሱትን ጠቅላላ አድርገን ስናየው እየተባለ ያለው ለኦሮሚያ ልዩ ጥቅም ይሰጣል የሚል ነው። ነገር ግን ተጎጂ ነው የተጠቀመው ነገር የለም። ለምሳሌ አዲስ አበባን ያነሳ ነው የአዲስ አበባን ጉዳይ ስለሆነ አዲስ አበባ በኦሮሚያ ክልል ስር ነው መተዳደር ያለበት የሚል ጥያቄ ነው ያነሱት። እና እዚህ ላይ የሚሰጡት አስተያየት አለ ወይ? ጥያቄው በሱ መልኩ ከሄደ ሌላ መልስ ነው የሚመጣው። ጥያቄው አሁን በአዋጁ ላይ ነው። አዎ ጥያቄው እንግዲህ ዶክተር ዮሐንስ፣ አቤት ዶክተር ዮሐንስ፣ አሁን እንግዲህ ውይይታችንን መስመራት ሲዘን ለመሄድ እሳቸው ይህን ጥያቄ አንስተዋል። አሁን ይሄ ነው። ስለዚህ እዚህ ላይ መልስ ይስጡበት ጥያቄው ቻርተር ሲቲ አዲስ አበባ ስትቋቋም በየጊዜው ሪቫይዝ ተደርጓል። አዲስ አበባን ቻርተር ሲቲ ለማድረግ በቀዳማዊ ኃይለሥላሴ ጊዜ ብዙ ጊዜ የተጠና ነበር፣ በደርግ ጊዜ ነበር። እነዚህ መንግስታቶች የኢትዮጵያን ሕዝብ ጥያቄ ማዕከላዊ ከተማ የሚሰራውን ስራ ነው አድሬስ ያደረጉት። አሁን አዲስ የተፈጠረው ኢንቲቲ የኦሮሚያ ኢንቲቲ የለም፣ ባለቤትነቱም የኔ ነው እና ባለቤትነቱ የኔ በመሆኑ የአዲስ አበባን አስተዳደር ልክ በፊት እንደነበረው በመናገሻ እንደነበረው በምን እንደነበረው እንዳሉት ዶክተር ብርሃነ መስቀል ይህ ቢሆን ይሻላል። ይህ የውይይት ጥያቄ ነው፣ የአዋጅ ጥያቄ መሆን አይችልም። የውይይት ጥያቄዎች አዲስ አበባ ለኢትዮጵያ ህዝብ እና ለጠቅላላ ኢትዮጵያውያን ባሉት ኢንቨስትመንቶች የምትሰጠው ጥቅም ምንድን ነው? ላለፈው አንድ መቶ ሀያ አምስት አመት ከጠቅላላ ኢትዮጵያ የመጣው ኢንቨስትመንት ሙሉ አዲስ አበባ ላይ ያረፈው በአካባቢ ያሉትን ህብረተሰቦች በትምህርት ቤት፣ በልማት፣ በሌሎች ጥቅም ሰጥተዋል። አልሰጥም ማለት አንችልም፣ ግን ያ ጥቅም የተሻለ መሆን የሚችልበት መንገድ አለው ካል በዚህ መወያየት ይቻላል። ካለዚያ ግን ወደ ሁለት ሚሊዮን የሚሆነው የኢትዮጵያ ህዝብ ኢንቨስት ያደረገበትን ከተማ አመራሩን ኦሮሚያ አስተዳደር የያዘው ማዕከላዊ መንግስት የያዘው ወይም የራሱን ያህል ቻርተር ከተማ ሆነ የሚለው ይሄ በውይይት ለኢትዮጵያ ህዝብ፣ ለነዋሪው፣ ለአካባቢው የኦሮሚያ ክልል ለሌሎቹም እንዴት ይጠቅማል በሚል አድሬስ መደረግ አለበት እንጂ ልዩ ጥቅማ ጥቅም በሚል መሆን የለበትም። ማንኛውም ኢትዮጵያዊ አብዛኛው ሶስት አራተኛው የኦሮሞ ተወላጅ አዲስ አበባ ውስጥ አለ። ይህን ያህል በርካታ የሆነ ኢንቨስትመንት አለው። ግን ያ ከኢትዮጵያ አንጻር የሚታይ እንጂ ፓርቲኩለርሊ ለኦሮሞያን ወይም ለኦሮሞ ጥቅም መባል የለበት ይሄ ወደፊት የበለጠ ይከፋፍላል እንጂ ሀገሪቱን የሚጠቅመው ነገር የለም። ምንም የሚያመጣው ጥሩ መንገድ የለም። ለመንግስትም የኦሮሚያን ክልል ለሚመሩትም፣ ፓርላማም ውስጥ ያሉት ሰዎች ሊረዱት የሚገባው ምንድን ነው። ይህን ጥያቄ እንደገና መልሰው ውይይት ማድረግ አለባቸው ወደ ህግነት ከመውጣቱ በፊት። ለሀገሪቱም አይጠቅምም፣ ለመንግስትም አይጠቅምም። ለኦሮሚያ ህዝብ ጥያቄ ማለት የኦሮሚያ ህዝብ ይህን ያህል ተጎድቷል። የገነባውን አገር አገሩን እያሳጣ ነው እኮ ነው ዶክተር ብርሃነ አገሩን እያሳጣ ነው ነው ጠቅላላ ኢትዮጵያ ውስጥ ሆን የሚያደርገውን አገሩን እያሳ የሚያሳጣ ነው ነው የኦሮሞ ህዝብ ኢትዮጵያዊነትን ልንክደው፣ በፖለቲካ ኢንተረስት ያላቸው ሰዎች ደግሞ ኢትዮጵያን ሊበትን የሚችል አይነት ስሜት የሚያመጣ ነው እና በጥንቃቄ ብናየን የሚሻለው። ዶክተር ብርሃነ መስቀል አንድ ጊዜ ዶክተር ዮሐንስ አመሰግናለሁ። ዶክተር ብርሃነ መስቀል እዚህ ላይ አስተያየት ከመስጠቱት በፊት አንድ ጥያቄ አለ ከዚህ ጋር ተያያዥ ስለሆነ አሁን ላንሳው እና አንድ ላይ ጠቅላላ አድርገው ይመልሳሉ። ጥያቄው ምንድን ነው የሚለው የኦሮሞ ህዝብ የመብት ተሟጋቾች ስለ አዲስ አበባ ጥቅም ስትነጋገሩ ኢትዮጵያዊነታችሁን ተቀብላል? ነው ወይ? ኢትዮጵያዊነታቸውን ተቀብለው ነው ወይ? ኢትዮጵያዊነታቸውን የማይጠራጠሩ ከሆነ እና ስለ ኢትዮጵያ አንድነት ላይ ችግር ከሌለ በአጠቃላይ ኢትዮጵያ የኔ ነው ብሎ ለሚያስብ ሰው ለምንድን ነው የአዲስ አበባ ሁኔታ አስቸጋሪ የሆነው የሚል ጥያቄ አለ። እስቲ እዚህ ላይ አንድ ላይ መልሱልን። አመሰግናለሁ። ጥሩ ጥያቄ ነው። ይሄንን ጥያቄ በግልጽ አድርገን መመለስ ያለብን ጥያቄ ነው። በደንብ ተብላልቶ እኛም ደግሞ በግልጽ መመለስ ያለበት እና ለመላው የኢትዮጵያ ሕዝብ ግልጽ መሆን ያለበት ነው። ይሄ አይነት ጥያቄ መነሳቱ ራሱ አሳፋሪ ነው። የኦሮሞ ምሁራን የኦሮሞ ወጣቶች፣ የኦሮሞ ሕዝብ ኢትዮጵያዊ ነው አይስ አይደለም ብሎ መጠየቅ ባለቤቱን አንተ አባ ወራነ ብሎ እንደማላገጥ ነው። የዚህ አገር አጥርና ማገር ሆኖ ይሄንን አገር የገነባው የሰራው የኦሮሞ ልጆች ደም፣ የኦሮሞ ልጆች እውቀት፣ የኦሮሞ ልጆች ሀብት ነው፣ የኦሮሞ ሕዝብ ነው። የአደዋ ድል የኦሮሞ ህዝብ ድል ነው። እዛ ላይ እኮ ዘጠና ከመቶ የሚያክለው የተዋጋው እኮ የኦሮሞ ህዝብ ነው። የአደዋ ዶክመንቶችን ብናይ ማጮ ላይ እኮ ያለቀው የኦሮሞ ህዝብ ጣሊያንን ከኢትዮጵያ ያባረሩት ጀግኖች እኮ እንደ አበባ አረጋይ አይነቶቹ የኦሮሞ እነ ገረሱ ዱኪ የኦሮሞ ልጆች እኮ ነው። ቆራጤ እነ ጃገማ ኬሎ የጀግና የኦሮሞ ልጆች እኮ ናቸው። በኤርትራና በኦጋዴን ያለቀው ሌላውን ብሔር ብሔረሰብ ቢኖርበትም በዋነኛነት ትልቁን ድርሻ የወሰደው የኦሮሞ ህዝብ ነው። እየተጠየቀ ያለው ይሄ አሳካሪ አይነት ጥያቄ፣ ኦሮሞ አገር አፍራሽ። ማን የሠራውን ነው ማን የሚያፈርሰው? አገር ጠባቂ የነበረውን አገር አፍራሽ አድርጎ ሌሎችን ህዝቦች መሀሉ አቅፎ ለኢትዮጵያ ህዝቦች አንድ ላይ መኖር ለአንድነት ዋሳና ምሰሶ ሆኖ የቆመውን የኢትዮጵያ በኩር ህዝብ አሳንሶት በሌሎች አውሬ ተደርጎ እንዲታይ የተደረገው ባለፈው ሀያ አምስት ዓመት ነው። ከፍተኛ ደባ በኢትዮጵያ በኦሮሞ ህዝብ ላይ ተሰርቷል። አሁን የምንነጋገረው የኦሮሞ ህዝብ በራሱ በአገሩ በኦሮሚያ የቀዬው ባለቤት የአባ የቤቱ ባለቤት የሚሆንበት የመሬቱ የቋንቋው፣ የሀብቱ ባለቤት ሆኖ በገነባው በአገሩ በኢትዮጵያ ላይ ደግሞ ባለቤት እንዲሆን ነው። በዚህ መሀል አሁን እንድንነጋገር እየተደረግነው ያለ ነው። እኛን ኢትዮጵያን ማሳጣት ብቻ ሳይሆን ይሄንን ደባ የሰሩብን ሰዎች ኢትዮጵያዊ አይደለም፣ ኢትዮጵያን ያፈርሳል። ኦሮሞን ስጋት አድርጎ ለሌላው ከመግለጽ አልፈው ኦሮሚያ ውስጥ ያሉትን የኦሮሞ ሕዝብ አሜን ብሎ ተቀብሏቸው ውስጡ የሚኖሩት ሕዝቦች ጋር የኦሮሞን ሕዝብ ለማጣላት ኦሮሞ ሌሎች ኢትዮጵያውያንን ከዚህ በኋላ መሀሉ እንዳይኖር ለማድረግ በማሰብ ከአስራ ዘጠኝ ዘጠና አንድ ወዲህ የተሸረበው ትልቁ ሴራ የኦሮሚያን ከተሞች ከኦሮሚያ መለየት። ምናልባት ዶክተር ዮሐንስ እዚህ ላይ የሚጨምሩት ነገር ካለ የአድማጭን ጥያቄ እንስማና ከዛ በኋላ አያይዘው ይቀጥላሉ። እሺ፣ ጥያቄ ነው ያለኝ ለእንግዶቻችሁ በተለይ ስለ አዲስ አበባ ወይም ፍንፍኔ ለኦሮሚያ ልዩ ጠቀሜታ የሚለው ነገር ላይ አስተያየት ለመስጠት ፈልጌ ነው። አንደኛ አስተያየት ሰውን ጥያቄ ማለኝ። በነገራችን ላይ በነገራችን ላይ ኦሮሞዎች በኦሮሞነታቸው ወይ አማሮች በአማርነታቸው ወይ ትግሪዎች በትግሪነታቸው እንደሚጠቀሙ ከሆነ ምንድን ነው ዲሞክራሲ? አንድ ሰው ተርቦ ሌላው ከተጠቀመ፣ አንድ ሰው ቤተሰብቶ ሌላው ካልቻለ ይሄን ደግሞ አፓርታይድ ነው እኔ አይመስለኝም። ለኦሮሞም ጥቅም አይሆንም። ለምን ቢባል እንደሚመስለኝ አዲስ አበባ ብና ዙሪያ ያለውን መሬቱን ለመውሰድ ነው። እና እኔ በትል ተዋዎች ምትል ማለት የሚፈልገው ይሄንን እንዴት ነው እናንተ ምታዩት? ለምሳሌ ህዋት የተጠየቀው ከዚህ የበለጠ ነበር። ለምሳሌ አሁን በአዲስ አበባ ዙሪያ ብቻ አለም በአጠቃላይ በኦሮሚያ ውስጥ ብዙ ችግር አለ። የኢኮኖሚ ስርጭቱ በጣም የተጎዳ ነው። ከልክ እንደ አማራው እንደ ጉራጌው ብጡ የተጎዱ ይመስለኛል። በአሁኑ ሰዓት ያው ደግሞ ለምሳሌ ይሄ የፖለቲ የህዋት ውሳኔ መሆኑ የሚያሳየው ስለ ወልቃይት እስካሁን እንደም እየፈሰሰ ነው። የተጋደሉት እዚ አካባቢ ሰዎች እየገደሉ እየሞቱ ነው። እሱን ዝም ብሎ አሁን እንዴት ነው እንዲህ ሆነው። እንግዲህ እኛ አድማጭ ለመረዳት እንደሞከር ነው። ጥያቄያቸው ግራ የመጋባት ነገር እንዴት ይሆናል፣ እንዴት ዲሞክራሲያዊ ስርዓትን ማምጣት ይቻላል የሚል ይዘት ያለው ጥያቄ ነው። የእሳቸውን አስተያየትና ጥያቄ ደግሞ ተሞርክዤ ይሄ ረቂቅ አዋጁ መውጣት ከጀመረ በኋላ የሚሰጡት አስተያየቶች አብዛኛውን፣ አሁንም ደግሞ እናንተ ሁለታችሁም መሀል ላይ ጣል ጣል ያደረጋችሁት ህዝብ የሚያጋጭ ነው፣ የኦሮሞን ህዝብ ከሌላው ጋር የሚያጋጭ ነው የሚል ነገር ታነሳላችሁና እንዴት ነው ህዝቡ የሚጋጨው? ለምንድን ነው ይሄ ስጋት የሚፈጠረው? ዶክተር ዮሐንስ እስቲ እዚህ ላይ ሀሳብ ይስጡበት። መልካም። አሁን ዶክተር ብርሃነ መስቀል ያላቸው ጥያቄዎች አሉ። የኦሮሞ ህዝብ የሀገሪቱ ማገር፣ የሀገሪቱ ግንብ፣ የሀገሪቱ ምሰሶ ሆኖ የኖረ ነው። ይህንን ብዙ ጊዜ በታሪክ ያስረዳ ነው። ማንኛውም ኢትዮጵያዊ ሊክደው የማይችል እውነተኛ ታሪክ ነው። ግን አሁን የተፈጠረው የአስተዳደራዊ ክልሎች አመሰራረት እነ ቀዳማዊ ኃይለሥላሴ የኢትዮጵያን ጠቅላይ ግዛት ሲመሰርቱ ከነበረው ጠቅላይ ግዛት ከሚለው ትንሽ ለውጥ ነው እንጂ ያለው ተመሳሳይ ነው። እነዚህ ክልሎች ጋር ተጨምሮ ግን ምን አዲስ ነገር መጣ? የፖለቲካ ምሁራኖቹ የለም እኛ ካልን ኢትዮጵያ ትኖራለች፣ እኛ ካላልን ኢትዮጵያ ትኖርም የሚል ድርድር ያለው አይነት አቅጣጫ ነው የያዘው። አሁን የኦሮሚያ ህዝብ ካኮረፈ አዲስ አበባ ከተማንም አያስፈልገንም። ይህ ከተማችን ነው። ዋና ከተማው ሌላ ቦታ ሊሄድ ይችላል። ምክንያቱም እኛ ፌዴራል ስታተስ ነን የሚል ነገር እያመጣ ነው። ክልሎቹ በራሳቸውን በራሳቸው የሚያስተዳድሩ በፈቃደኝነት አብረው የሚኖሩ ፈቃደኝነት ከጎደላቸው የሚለያዩ፣ በሌላ በኩል አንቀስ ሰላሳ ዘጠኝን የተመረኮዘ አይነት ክልል ነው የተፈጠረው። እነዚህ ክልሎች ምን አመጡ? እኔ አሁን ዶክተር ብርሃነ መስቀል ደጋግሞ እንዳለው እኛ ተጎጆች ነን እኛ የተጎዳን ስለሆን ከተሞቹን ማስተዳደር ያለብን እኛንን፣ ንብረቱን ማስተዳደር ያለብን እኛንን፣ የክልሉ ተጠቃሚነት ነው መሆን ያለበት የሚል ነው። ትክክ የኢትዮጵያ ህዝብ በሙሉ በእኔ እድሜ ያለ በዶክተር ብርሃን እድሜ ያለ በሌላ ያለ በሙሉ ለብዙ አመታት በኦሮሞ ህዝብ ላይ ጭቆና ነበር ብለን ተናግረናል። ኦሮሞ ሳንሆን አሁን አይደለም ችግሩ የፈጠርነው የመንግስት ቅርጽ እየቆየ መበታተን እንዳያመጣ ይህንን የሚመሩት ኃይሎች ከእጃቸው ሳያመልጥ እንደዚህ አይነት አሁን የተሳሳተ አይነት ውሳኔ እየወሰኑ ወደ ሌላ ደረጃ እንዳይደርሱ ነው የሚያሰጋው። አገሪቱን ሊበትን የሚችለው ያ ነው። የኦሮሞ ህዝብ ለጠቅላላ ኢትዮጵያውያን መናገሩ ትቶ ለኦሮሚያ ብቻ እንዲናገር እየተደረገ ነው ያለው። የኦሮሞ ኤሊት እያደረገው ያለው ያ ነው። ለኦሮሞ ኤሊቶችም ሆኑ ሁላችንም ለምንግፋችሁ ሁሉ መንግስትም አካባቢ ላሉት ትምህርት መሆን ያለበት ምንድን ነው፣ አንድ ነገር በቀላሉ እንደዚህ ይጀምራል። ዩጎዝላቪያ ለመፍረስ አንድ መቶ ዓመት ነው የጨረሰባት። የተለያዩ ጥያቄዎች እየተነሱ የክልል ጥያቄዎች፣ የጥቅም ጥያቄዎች እየተነሱ ሊቢያና ሲሪያ ለአንድ መቶ ዓመት ከብሪትሽ ማንዴት ጀምሮ ከአስራ ዘጠኝ መቶ አስራ ሰባት አመተ ምህረት ጀምሮ አሁን የት እየደረሰች እንደሆን ታያላችሁ። የኩርድ ጥያቄ፣ የህላዊ ጥያቄ፣ ምን ጥያቄ እየተባለ በእጅ ላይ ያለን መንግስት የያዝነውን ዲሞክራቲካሊ ጥያቄዎቹን አድሬስ እየተደረጉ ለህዝቡ እንዴት ይጠቅማል፣ መንግስት እንዴት ይጎለብታል፣ አገሪቱ እንዴት ሞር ዲሞክራታይዝ ትሆናለች የሚለው ላይ ማተኮር እንጂ በእነዚህ ነገሮች ላይ መንግስትም ሆነ ሌሎቹ ያገባናል የሚሉ ሰዎች ጠባብ ጥያቄ ላይ እስከተኮሩ ድረስ የዚያ ቻንስ ዛሬ የምታዩት የሲሪያ የኢራቅ፣ የዩጎዝላቪያ እድል ይገጥመናል። ዶክተር ብርሃነ መስቀል ወደ እርስዎ ከመምጣቴ በፊት የአድማጭ ጥያቄ እንስማ እና ከዛ በኋላ እንግዲህ ሁለታችሁ በዚኛው ጉዳይ ላይ ትንሽ ኮሜንት ማድረግ ፈልጋለሁ ምክንያቱ ይሄ አድማጭ የተነሳውም ጥያቄ ና አንቺ ልክ ነው መሰረታዊ ናቸው ልክ ነው ዶክተር ብርሃነ መስቀል ልክ ነው ይመልሳሉ መሰረታዊ ናቸው የእኛም የውይይት አላማ እነዚህ መሰረታዊ ጥያቄዎች እንዲመለሱ ነው ግን ውይይታችንን እንደው መስመር ለማስያዝ ተመሳሳይነት ያለው ጥያቄ ይመስለኛል። የሶስተኛው ሰው ጥያቄ እሱን አንስተን በኋላ ላይ ሁለታችሁም ስታነሱት ያየሁት ጉዳይ ስላለ ያስተዳደር ነው የሚልና እያጠቃለል ነው ስለምንሄድ አንዴ እንስማና ያዙት ሀሳቡን ተመልሰን እንመጣለን። የአድማጮች ጥያቄ በተዘጋጀው ዝግጅት በኦሮሚያ ልዩ ጥቅም ሁኔታ ላይ ያሉኝ ሶስት ጥያቄዎች ናቸው እንደሚከተለው አቀርባለሁ። አንደኛ የአንድ ሀገር ዜጎች ያላቸው መብት ግዴታ እኩል መሆኑ ይታወቃል። ለአንድ ዜጋ በዘሩ፣ በቋንቋው ወይንም በደሙ የተለየ መብት መስጠት ወይንም ልዩ ጥቅም ማድረግ በአንድ ሀገር ሁለት አይነት ዜጎች ወይንም አፓርታይድ አይፈጥርም ወይ? ሁለተኛ የዓለም ሕዝብ በጦርነት በረሃብ በተፈጥሮ አደጋ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ መቆየቱ የሚታወቅ ነው። የአንድ ቦታ ባለቤትነት የሚረጋገጠው ከመቼ ጀምሮ በዚያ ቦታ ላይ የሰፈረ ሲሆን ነው? ሶስተኛ ቋንቋ በመማር በመዋቅ ባህልም በመልመድ የአንድ ብሔረሰብ አባል መሆን ይቻላል ወይስ አይቻልም? ኦሮሞኛ ቋንቋ ባህሉን የሚያውቅ ቋንቋውን የሚናገር ኦሮሞ ነው ወይ? አመሰግናለሁ። ከአትላንታ አለሙ ነኝ። አድማጫችንን እናመሰግናለን። እንግዲህ ዶክተር ብርሃነ መስቀል አቋርጮታለሁ ጥያቄውን ለመስማት እና ዶክተር ዮሐንስ ያነሱትን እኔ የሚያነሳሁት ጥያቄ ለምሳሌ ግጭት ይፈጠራል የሚለው ለምንድን ነው ምን አይነት ስግጭት ነው ይፈጠራል የሚባለው የሚለውን ጥያቄ የአድማጩን አስተያየት መልሰው ጠቃላይ ጠቅለል አድርገው አስተያየት ይስጡልን አንደኛው ይሄ የአፓርታይድ አይደለም ወይ የሚለው ጥያቄ አለ ትግሬን ለብቻ ተጠቃሚ አማራን ለብቻ ተጠቃሚ ኦሮሞን ለብቻ ተጠቃሚ የሚያደርግ አሰራር መፈጠሩ ራሱ ኮንሰፕቱ ራሱ የአፓርታይድ ስርአት አይደለም ወይ የሚል ነው እዚህ ጋር ግልጽ መሆን ያለበት በኢትዮጵያ ያለውን የብሔር ብሔረሰቦች ራስን በራስ የማስተዳደርና ቋንቋቸውና ባህላቸውን የማሳደጉን መሰረታዊ ጥያቄ ለመመለስ ታስቦ ብሔር ብሔረሰብን ወይም ቋንቋን መሰረት ያደረገ የፌዴራል ስትራክቸርስ እንዲዘረጋ ሀሳብ ሲቀርብ አብዛኛው የኢትዮጵያ ሕዝብ ብዙም የከፋ አይደለም ብሎ የተቀበለበት ሁኔታ መኖሩን መገንዘብ አለበት። ስለዚህ የፌዴራል ስርዓት አወቃቀሩ ሲዘረጋ የብሔር ብሔረሰቦችን ጥያቄ ይመልሳል፣ እርስ በራሳቸው ደግሞ ራሳቸውን እንዲያስተዳድሩ፣ ኢትዮጵያን ደግሞ በጋራ እንዲያስተዳድሩ የሚል መዋቅር ለመዘርጋት የታሰበ ሀሳብ ነው። የአሁኑ ስትራክቸር አፈጻጸሙ ግን ችግር እየፈጠረብን ነው። አንዱ ተጠቃሚ ሌላው ተጎጂ እየሆነ ያለበት አሁን የኦሮሞ ልዩ ጥቅም ሲባል ለሌላው ህዝብ እየታየ ያለው ኦሮሞን በተለየ ሊጠቅሙ ነው ብሎ ነው እያሰበ ያለው። የኦሮሞ ህዝብ ከኢትዮጵያውያን ነጥላችሁ እኔን ልዩ ተጠቃሚ አድርጉኝ ብሎ ጠይቆ አያውቅም፣ ለመጠየቅም ፍላጎቱ የለውም። ምን ስለሆነ ነው የኦሮሞ ህዝብ ከሌላው አንሶ ልዩ ተጠቃሚ አድርጉኝ ወይም አብልጡኝ ብሎ የሚጠይቀው? እንደዛ አይነት ጥያቄ አይደለም ያለው። የነገሩ የሸብጥ ስለሆነ ኦሮሞን በልዩ ሁኔታ ሲጎዱ ስለነበረ የኦሮሞ ህዝብ የኢትዮጵያ የከተሞቹ ኦሮሚያ ውስጥ ያሉ ከተሞች ከእኔ ተነጥለው የትግራይ ከተሞች ከትግራይ ህዝብ ሳይለዩ፣ የአማራ ከተሞች ከአማራ ሳይለዩ፣ የደቡብ ከተሞች ከደቡብ ሳይለዩ፣ የሶማሌ ከተሞች ከሶማሌ ሳይለዩ፣ የኦሮሚያ ከተሞችን በተለየ ሁኔታ ከኦሮሞ ህዝብ ነጥሎ ለብቻ የሚያወጣ አስተዳደር ኦሮሞ ህዝብ በግዛቱ በአገሩ ልክ እንደ አማራው ልክ እንደ ትግሬው ራሱን ማስተዳደር እንዲችል በኦሮሚያ ከተሞቹን ጨምሮ በኢትዮጵያ ውስጥ ደግሞ በቁመቱና በልኩ መጠን ኢትዮጵያን በጋራ የማስተዳደር ኃላፊነት ኃላፊነት ብቻ ሳይሆን ግንባር ቀደም ኃላፊነት አለብኝ። ዶክተር ሀብቶች ናቸው። ዶክተር ብርሃነ መስቀል እያጠቃለሉት ሀሳቦትን ሰዓት አጠቃልላለ አጠቃልላለሁ ስለዚህ አንዱ ይሄ የአስተዳደር ነገሩ ነው። ሁለተኛ ዶክተር ዮሐንስ ያነሳው የኦሮሞ ህዝብ ዋና ከተማ አዲስ አበባ የኢትዮጵያ ዋና ከተማ አትሆንም፣ ከዚህ ትውጣ የሚልበትም ምክንያት የለውም አይልምም። ምክንያቱም አዲስ አበባ በታሪክም የኢትዮጵያ ዋና ከተማ ነች። እንደዛ ሆና እንድትቀጥል የአፍሪካ አንድነት ድርጅት፣ የተለያዩ ዓለም አቀፍ ድርጅቶች ዋና ከተማ ሆና እንድትቀጥል እንድታድግ፣ እንድታብብ ነው የሚፈልገው። እንድትወድም አይፈልግም። ዶክተር ዮሐንስ እንግዲህ ዶክተር ብርሃነ መስቀል እንዳነሱት በፌዴራል ስርዓቱ አወቃቀር ላይ የኦሮሞ ማህበረሰብ መብት ተሟጋቾች ችግር የለባቸውም። የፌዴራል ስርዓት አወቃቀሩን ይቀበሉታል። ምክንያቱም እያንዳንዱን ብሄር ማንነቱን ይቀበላል እና ኢትዮጵያን ደግሞ በጋራ ለ ማስተዳደር የሚያስችል አፈጻጸም ላይ ነው ችግሩ። አዲስ አበባም የኢትዮጵያ ዋና ከተማ በመሆኗ ላይ ችግር የለበትም ብለዋል። እርስዎ የፌዴራል ስርዓት አወቃቀሩን ይቀበሉታል አፈጻጸሙ ላይ ነው ችግሩ፣ ወይስ በአጠቃላይ የፌዴራል ስርዓት አወቃቀሩ ላይ ጥያቄ አሉት? የብሔረሰቦች ኢንስቲትዩት ብለን አቋቁመን የኢትዮጵያን የብሔረሰብ ችግር ይፈታል ተብሎ ብዙ ጥናት ተጠንቷል። በደርግ ጊዜ ለዚያ መፍትሄ ነው ተብሎ የመጣው ራስ ገዝ የሚል የትግራይ ራስ ገዝ፣ የኤርትራ ራስ ገዝ፣ የኦጋዴን ራስ ገዝ፣ የአሰብ ራስ ገዝ ተብሎ ችግር ባለባቸው አካባቢዎች የተፈጠሩ ነገሮች ነበሩ። አሁን የኢህአዴግ መንግስት ስልጣን ሲይዝ እነዚያ ራስ ገዞችን እናስተካክላለን ብለው ሞር የኢትኒክ ባውንደሪ ያለው የፌዴራል ስትራክቸር ተፈጠረ ማለት ነው። ስለዚህ ይሄ የተጀመረው በኢህአዴግ ሳይሆን በደርግ ጊዜም ለመፍትሄው ይሆናል ነው ፌዴራል ስርዓት አወቃቀሩ የመጣው ከዚያኛው ባክግራውንድ ነው አዲስ አይደለም። ከዚያኛው ባክግራውንድ በደርግ ጊዜ ከተጠራው ከተጠናው ባክግራውንድ ጋር ተያይዞ ይመጣል። ግን አሁን ሲመጣ ግን በታሪኩ ያልነበረ ሶስት አዲስ ኢንቲቲዎች ተፈጠሩ። የደቡብ፣ የኦሮሚያና የአማራ የሚባሉ እነዚህ የተፈጠሩት። የኦሮሞ ነጻ አውጪ ድርጅት እየተባለ የነበረው ለረጅም ጊዜ ተሳክቶለት የኦሮሞን ህዝብ አንድ አላደረገም ነበር። ሌላ የአማራ አካባቢ እንደዚህ አይነት ንቅናቄዎች አልነበሩም። የአማራ ተጠሪ የሚባል አልነበረም። ግን አዲስ የመጣው መንግስት ይህ ነገር መፍትሄ ነው ብሎ አምጥቶታል። መፍትሄዎች ሊሰነዘሩ ይችላሉ። መንግስት የሚሰራው መፍትሄ ነው። ያ መፍትሄ ግን በትክክል ለወደፊት የሚያስከትለውን ችግር በደንብ ሳይጠና ሲቀር ችግሮቹ ይመጣሉ ማለት ነው። አሁን የፈጠርናቸው የፌዴራል አደረጃጀቶች የዛሬ አስራ ዓመት፣ የዛሬ ሀያ ዓመት፣ የዛሬ ሰላሳ ዓመት ልክ የሶቪየት ዩኒየን እንደደረሰበት ሊያደርስ ይችላል በጥንቃቄ እየታረመ ካልሄደ አሁን ሰሞኑን በአዲስ አበባ ላይም የተወሰነው ሁኔታ ያንን ለመፈራረስ መንገድ የሚከፍተውን መንገድ የከፈተ ነው። ይህ ለኦሮሞ አክቲቪስቶችም ሆነ ለኦሮሞ ተወካዮች በስልጣን ላይ ላሉት፣ ለኢትዮጵያም ቢሆን እና ለኢትዮጵያ የሚጠቅም አይደለም። እስቲ ዶክተር ዮሐንስ እንደው የሚጠቅመው ምንድን ነው ይላሉ? ምንድን ነው አሁን ላለበት ችግር፣ አሁን ሁለታችሁን እንኳን ላላግባባው ችግር ምንድን ነው መፍትሄው ይላሉ? አንድ ኢትዮጵያዊ አንድ ኢትዮጵያዊ ነው። በኢትዮጵያዊነቱ የራሱ ጎሳ ሊኖረው ይችላል፣ የራሱ ብሔረሰብ ሊኖረው ይችላል፣ የመረጣበት አካባቢ ሊኖር ይችላል። በኢትዮጵያዊነቱ ግን በኢትዮጵያ ክልል ውስጥ የመኖር የመደራጀት፣ የመምረጥ፣ የመመረጥ መብቱ እስከሌለ ድረስ፣ ለኦሮሚያ ኦሮሚያ ብቻ ነው የሚመረጠው፣ ለትግሬ ትግሬ ብቻ ነው የሚመረጠው፣ ለአማራ የሚለው ይህ መፍትሄ አይደለም። ስለዚህ የኢትዮጵያዊነቱ በኢትዮጵያዊነት መብቱ የትም ኢትዮጵያ ክልል ውስጥ ሰርቶ ተወዳድሮ ተመርጦ አመራር የሚይዝበት መንገድ ኢትኖሴንትሪክ የሆነውን የውስጥ የብሔረሰብ አስተሳሰብ የሆነውን ይሄ የካልቸራል የመታወቅ ግዴታዎችን እንዲታወቁ አድርጎ ለሁሉም ኢትዮጵያውያኖች ኢትዮጵያ በየትኛውም ቦታ ኢትዮጵያዊ የሆነ ሊመረጥ ሊያስተዳድር የሚችልበት ሁኔታ መፈጠር አለበት። ያ ካልሆነ መንገዱ እየጠበበ መነጋገሪያው ቋንቋው እየጠፋ ይሄዳል። እሺ፣ ዶክተር ብርሃነ መስቀል እርሶስ በዚህ ላይ እንዴት ይሁን የሚለውን ዶክተር ዮሐንስ ካነሱት ሀሳብ ጋር አያይዘው ለሳቸው የሚሰጡት ምላሽ ካለም የእርሶም ሀሳብ ካለ እንዴት የሚለው ላይ ሀሳብ ይስጡበት። የኦሮሞ ሕዝብ ራሱን እንደ ፖለቲካ ኮሚኒቲ አውጥቶ ማለትም ቋንቋውን፣ መሬቱን መሬቱ ላይ ያለው ሀብት ባለቤት ሆኖ እንደገና ደግሞ ከሌሎች ኢትዮጵያውያን ጋር ሀብቱንና ጉልበቱን እውቀቱን አዋጥቶ በጋራ የሚያስተዳድርበትና ያንን አገር ወደ ተሻለ የሚያሸጋግርበት ማህበረሰብን አንድ የፖለቲካ ማህበረሰብ በቋንቋ በፖለቲካ አስተሳሰብ በሃይማኖት በክልል ወይም በመልክዓ ምድራዊ አቀማመጥ ሳይለያይ ያንን ማድረግ አስፈላጊና ተገቢ ነው። ኢትዮጵያ ውስጥ ችግር የሆነውም የኦሮሞ ህዝብ ጠንክሮ ያለመውጣቱ ነው፣ የአገሩ ባለቤት ያለመሆኑ ነው። አንደኛው ነጥብ ለኢትዮጵያ መድሃኒት ኢትዮጵያ የኦሮሞ ችግር ነው ያለባት ስለዚህ ያንን ችግር ኦሮሞ ህዝብ ላይ የሚደርሰውን በደል ማስቆም፣ ኢትዮጵያ ውስጥ ዲቨሎፕመንት ይመጣል። ሁለተኛው ነጥብ በህዝቦች መካከል ድልድይ መስራት አለበት። እርስ በርስ ማስተዳደሩ እንደተጠበቀ ሆነ። እያንዳንዱ ኢትዮጵያዊ የአማራ ክልል፣ የትግራይ ክልል፣ የኦሮሞ ክልል ወዘተ ብለን የከፋፈል ነው። ራስን በራሴ ማስተዳደሩ እንደተጠበቀ ሆኖ በህዝቦች መካከል ደግሞ የቋንቋ ድልድይ መሰራት አለበት። አማርኛና ኦሮምኛ ሳይውል ሳያድር የኢትዮጵያ የፌዴራል መንግስቱና የአዲስ አበባ የስራ ቋንቋዎች መሆን አለባቸው። ያ ማለት እስከ ዛሬ ከፖለቲካው፣ ከኢኮኖሚው፣ ከማህበራዊው፣ ከሃይማኖት መዋቅሩ ተለይቶና ተገሎ እየተገፋ ከተማ ውስጥ እንኳን መግባት በቋንቋ ምክንያት፣ በባህል ምክንያት፣ በእነኚ ስትራክቸራል ዲስክሪሚኔሽንስ ምክንያት መግባት ያልቻለ የኦሮሞ ሕዝብ ወደ ከተማ እንዲገባ፣ ወደ እነኚ መዋቅሮች እንዲገባ በር የሚከፍተው እስካ ዛሬ በሩ የተዘጋበት በቋንቋ ነው። ያ ቋንቋ በር ፈርሶ የኢያሪኮ ግንብ የሆነበት ያ ግንብ ፈርሶ አማርኛና ኦሮምኛ የኢትዮጵያ የ ስራ የፌዴራል መንግስቱ የስራ ቋንቋ ሆነው በእኩል ደረጃ በኢትዮጵያ ውስጥ ትስስርና ድልድይን መፍጠርና ሰላምን የሚፈጥሩ እንዲሆኑ ማድረግ ያስፈልጋል ማለት ነው። ውይይታችንን እዚህ ላይ እንቋጨውና እንግዶችን ላመስግን። ዶክተር ዮሐንስ ዘለቀ በአሁኑ ሰዓት ዋሽንግተን ዲሲ ውስጥ የሚገኘው የአሜሪካን የተፈጥሮ ሙዚየም የጥናት ቡድን አባል ናቸው። በሙያቸው ደግሞ የጥንታዊ ቅርስ ተመራማሪ ናቸው። ቀደም ባለው የኢትዮጵያ ቆይታቸው በኢትዮጵያ የባህል ሚኒስቴር ውስጥ ተመራማሪ ነበሩ። ዶክተር ብርሃነ መስቀል አበበ ሰኝ ደግሞ በዋሽንግተን ዲሲ የህግ የፖሊሲ ና የቢዝነስ አማካሪ ናቸው። በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ነበሩ። በውጭ ጉዳይ ሚኒስቴር የህግ አማካሪ ነበሩ። በኒውዮርክም የተባበሩት መንግስታት ዲፕሎማት ሆነው ሰርተዋል። ሁለታችሁንም አመሰግናለሁ። ከውይይቶቹ የተረዳሁት አሁንም ሁለታችሁ ተጨማሪ ውይይት እንደሚያስፈልግ ነውና አሁን ለዛሬ ሰዓታችን ስላለቀ ላስቀን ቀጠሮ ይዘን በዚህ ላይ ተሰናብተን አድማጮች ደግሞ ያነሷቸው ጥያቄዎች አሉ ተመልሰዋል ወይ? ይህን ደግሞ ውይይት ያዳመጣችሁ አድማጮች ሁለቱ ተወያዮች ካነሷቸው ሀሳቦች ውስጥ ተጨማሪ ጥያቄ ካላችሁ ጥያቄዎቻችሁ ላኩልንና ይዘናቸው ተመልሰን መጥተን ሌሎች ተወያዮችም ጨምረን ይህንን ጉዳይ ቀጥለን ምናልባት ውይይታቸውን ወደ መቋጫ ጫፍ እና መጣው ይሆናል ምክንያቱም ሰፋ ያለ ጊዜና ሰፋ ያለ ውይይት የሚጠይቅ ጉዳይ ስለሆነ፣ እንግዶቼ በዚህ ተስማማላችሁ? እንስማማለን። አመሰግናለሁ። እናመሰግናለን። በጣም ስለተነሱት ጥያቄዎችም ወደፊትም የሚነሱትን በዚሁ መልኩ ማብራሪያዎችን መስጠት እንችላለን። እሺ፣ ለዛሬው በጣም አመሰግናለሁ። እናመሰግናለን። ታንኪዩ።